ከእሁድ መጋቢት 16 2018 ዓ ም ጀምሮ በነፋስ ስልክ ላፍቶ ፖሊስ መምሪያ ታስረው የሚገኙት 11 ጋዜጠኞች፣ የኢንተርኔት አምደኞችና የፖለቲካ መሪዎች በአስቸኳይ እንዲፈቱ 41 ዓለም አቀፍና አህጉር አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ጠይቀዋል። ከእስረኞቹ መካከል ጋዜጠኛ ተመስገን ደሳለኝ ሕመሙ ተባብሶበት ሆስፒታል ተወስዶ እንደነበር ቤተሰቦቹ ተናግረዋል። በሌላ በኩል እስረኞቹ ለከፈሉት መሥዋዕትነት በመመስገናቸው ብቻ መታሰራቸው ሀገሪቱ ለዲሞክራሲ የሚሆን አንዳችም ክፍተት እንደሌላት ማሳያ ነው ሲሉ ያነጋገርናቸው ነዋሪዎች ገልጸዋል። ፂዮን ግርማ ዝርዝር አላት መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ሀይለማርያምና የኢትዮጵያ ሰብአዊ መብቶች ፕሮጀክት አስተባባሪ ወይዘሪት ሶሊያና ሽመልስ ለአሜሪካ ድምጽ ስለ ድርጅቶቹ መግለጫ ሲናገሩ መንግስት የፖለቲካ ምህዳሩን ለማስፋትና በሀገሪቱ የተከሰተውን ቀውስ ለማርገብ በሚል የፈታቸውን እስረኞች መልሶ ማሰሩ ለፖለቲካ ምህዳሩም ሆነ ለሰብአዊ መብት እንቅስቃሴው አስፈሪ መሆኑ እንዲያሳሰባቸው ድርጅቶችም መግለጫ እንዳወጡ ተናግረዋል። ስለ መግለጫው ይዘት ማምሻውን አነጋግሬያቸው ነበር። አቶ ያሬድ ሀይለማርያም ከሚያብራሩበት ይጀምራሉ። አርባ አንድ የሚሆኑ አገር አቀፍ ዓለም አቀፍና በአህጉር ደረጃ የተደራጁ የሰብአዊ መብት ድርጅቶች ናቸው ያወጡት። የመግለጫው ዓላማ በቅርቡ የታሰሩት ጋዜጠኞች፣ የድረገጽ አምደኞች እና የሰብአዊ መብት ተሟጋቾች እነ እስክንድር ነጋን ጨምሮ ወደ አስራ አንድ የሚጠጉ ሰዎች ያሉበት የስር ሁኔታ አሳስቦናል። የታሰሩትም ከህግ አግባብ ውጪ ነው እና አስቸኳይ ያለምንም ቅድመ ሁኔታ እንዲፈቱ ጥያቄ የሚያቀርብ ለአዲስ ለተሰየሙት የኢህአዴግ ሊቀመንበር ነው ጥያቄያችን የሚያቀረብ ነው። ወይዘሪት ሶሊያና መግለጫውን አርባ አንድ ሆናችሁ ልታወጡ የቻላችሁበት ምክንያት ምንድን ነው? መጀመሪያው ነገር ከዚህ በፊት ታስረው የተፈቱ ናቸው ብዙዎቹ። በአጠቃላይ የፖለቲካ ምህዳሩን አስመልክቶ የተወሰኑ ለውጦች ሊመጡ ይችላሉ የሚል ተስፋ የነበረበት ጊዜ ላይ ነው እንግዲህ ተመልሰው እንደገና የታሰሩትና በመጀመሪያ ደረጃ ብዙዎቹ ድርጅቶች ለአሁን ለታሰሩት የፖለቲካ እስረኞች በተለያየ መልኩ ድምፃቸውን ሲያ ስናሰማ የነበርን ድርጅቶች ነን፣ ሌሎችም እዛ ላይ የተካተቱትም። ስለዚህ ሁለተኛው ነገር ደግሞ ብዙ ተስፋ የተደረገበትን ነገር ስለሆነ እና እሱንም ወደኋላ የመጎተት የመሸራተት ነገር ወዲያውኑ ገና አንድ ወር እንኳን ሳይቆይ መጀመሩ በጣም አስፈሪ ነው። ለፖለቲካ ምህዳሩም አስፈሪ ነው ለሰብአዊ መብት እንቅስቃሴውን ማስፈሪ ነው። ለጋዜጠኞቹም ለቤተሰብ፣ እንዲሁ ከዛ በመነሳት ነው አቶ ያሬድ መግለጫው ግልጽ መግለጫ ነው ወይስ አድራሻ ተደርጎለት በቀጥታ ለኢሕአዴግ ጽሕፈት ቤት የተላከ መግለጫ ነው? በምን መልኩ ነው መግለጫውን ያወጣችሁት? ከዛ ደግሞ ምላሹንስ በምን መልኩ ነው የምትጠብቁት? መግለጫው ግልጽ ደብዳቤ ነው። ለሕዝብ ይፋ የተደረገ ነው። አንድ በየድህረ ገጾቹ ሁሉ ተሰራጅቷል በተለያዩ ሚዲያዎችም። ሁለተኛ ቀጥታ ለሚመለከታቸው የመንግስት ባለስልጣናት ለሀገሪቷ አፈ ጉባኤ እንዲሁም ለአዲሱ ተሿሚ ጠቅላይ ሚኒስትር በቀጥታ በአድራሻቸው እንዲደርሳቸው ተደርጓል። የምንጠብቀው ነገር ያለምንም ቅድመ ሁኔታ በአፋጣኝ እነዚህ ሰዎች ከእስር ይለቀቃሉ ብለን እንጠብቃለን። ሁለተኛ ነገር ደግሞ መንግስት ይሄንን የአስቸኳይ ጊዜ አዋጅ አንስቶ የፖለቲካ ምህዳሩ ከፍቶ በሀገሪቷ ውስጥ ውይይት የሚካሄድበት ሀሳብን የመግለጽ ነጻነት እንደ ልብ የሚፈቀድበት እንዲፈጥሩ ጭምር ጥያቄን ያቀረብ ነውና እነዚህ ጥያቄዎች በአግባቡ እና በአፋጣኝ ጭምር ምላሽ ያገኛሉ ብለን ተስፋ እናደርጋለን። ወይዘሪት ሶሊያና መንግስት ጥሪውን ሰምቶ ምላሽ ይሰጣል በሚል ተስፋ የሚያደርጉት ሌላ ምንም አይነት አማራጭ ባለመኖሩ ነው ትላለች። በጣም አስፈላጊ ስለሆነ ተስፋ ማለት ነው። እሁድ መጋቢት አስራ ስድስት ሁለት ሺ አስር አመተ ምህረት በአዲስ አበባ ከተማ በነ ተመስገን ደሳለኝ ቤተሰቦች የጀሞ ኮንዶሚኒየም መኖሪያ ቤት በተዘጋጀው የምስጋና ዝግጅት ላይ ተይዘው ከታሰሩት አስራ አንድ ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅ አገኘው፣ በፍቃዱ ኃይሉ፣ ማህሌት ፋንታሁንና የድነቃቸው አዲስ ጋዜጠኞችና የኢንተርኔት አምደኞች ላይ ሲሆኑ ከእነዚህ ውስጥም በጣም በቅርቡ ከእስር የተፈታው ጋዜጠኛ እስክንድርን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ አንድነት ፓርቲ አመራር የነበረው አቶ አንዱዓለም አራጌን ጨምሮ ወይንሸት ሞላ፣ አዲሱ ጌትነት፣ ስንታየው ቸኮል እና ተፈራ ተስፋይም አብረው ሲሆኑ ይህ የምስጋና ዝግጅት ቀደም ሲል በእነስክንድር መኖሪያ ቤት ተዘጋጅቶ የነበረ ቀጣይ እንደሆነ ከአስተባባሪዎች ኮሚቴዎቹ አንዷ ወይዘሮ መዓዛ መሐመድ ይናገራሉ። ሁለት፣ የመጀመሪያውን ፕሮግራማችንን እስክንድር ቤት አድርገን ያው የተለያዩ ሰዎች ያበረከቱትን ሽልማት በአንድ ቦታ ኦርጋናይዝ አድርገን ከዚህ በፊት እስክንድር ቤት ያንን የሽልማት ፕሮግራም ወይም እናመሰግናለን የሚል የጃኖ ስጦታ አድርገንላቸው ነበረ። የዛ ቀጣይ የነበረ እያንዳንዳቸው ቤት እየሄድን ለአንድ ሰው ለአንድ ሰው ከመስጠት በጋራ አንዳቸው ቤት ለማድረግ አሰብን። ከዛ በኋላ ያው ትንሽ ሻይ ቡና ፕሮግራም አዘጋጅተን ያንን ሽልማት ለማካሄድ ነበር፣ ወይም ደግሞ እናመሰግናለን የሚል ስጦታ ለማካሄድ ነበር። የተገናኘ ነው። እስረኞቹ በሀገሪቱ ውስጥ ዲሞክራሲና ፍትሕ እንዲሰፍን መስዋዕትነት የከፈሉ በመሆናቸው ሊመሰገኑ ይገባል በሚል ዝግጅቱን እንዳዘጋጁ ወይዘሮ ማዕዛ ጨምረው አብራርተዋል። እነዚህ ሰዎች ጋዜጠኛ በመሆናቸው ወይም ደግሞ ለሕዝብ ድምጽ ነው በፖለቲካል እንቅስቃሴ በማድረጋቸው ብቻ ሰላማዊ ትግል ውስጥ በመገኘታቸው ብቻ በግፍ እስር ቤት የቆዩ ወንድሞቻችን የትግል አጋሮቻችን ናቸው። ስለዚህ እነዚህ ሰዎች የተለያየ ቦታ ላይ በተለያየ ጊዜ ስቃይ ደርሶባቸዋል ያንን መስዋዕትነት ስለከፈሉ ህዝብ ሊያመሰግናቸው ይፈልጋል ህዝብ እንደ ህዝብ ደግሞ ለምን ማመስገን ፈለገ ተብሎ ሊጠየቅ የሚገባ አይመስለኝ ይህ የምስጋና ዝግጅት በመደረጉ ምክንያት ለእስር ተዳርገው በአሁኑ ሰዓት ከሌሎች ከሰማንያ በላይ በሆኑና በአስቸኳይ ጊዜ አዋጁ ምክንያት ከሰበታ አካባቢ ከታሰሩ ሌሎች ወጣቶች ጋር እጅግ በተፋፈገ ሁኔታ ታስረው እንደሚገኙም ቤተሰቦቻቸው ተናግረዋል። እስረኞቹን ሊጠይቋቸው ሲሄዱ ታስረውበት የሚገኙበት ሁኔታ ሰው ሊኖርበት የሚችል አይደለም እንዳሏቸውም አስረድተዋል። የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ በድጋሜ ታሰረው ወንድሙ ቀድሞ የነበረበት የወገብ ህመም በመባባሱ ምክንያት ዛሬ ከታሰረበት ጣቢያ ወጥቶ ሆስፒታል እንደነበር ነግሮናል። ቁርሳቸውን ሚዛን በመሄድ አግኝቻቸው ነበረ። ሁለት ሰዓት ላይ ሳትጋ ትኩረት ና ፖሊስ ኩምሪያ ደረሽ የነበረ ሁለት ሰዓት ላይ ሰሜን እና እስክንድር አንዱ አለም ነበር ያሰባት መጀመሪያ እንዳይወጥሩ ሁኔታቸውን ሳያቸው ፊታቸው ጥሩ አደለም ልክ አደለም ዝም ብሎ የደበራቸው የከፋቸው ምሳት ሰሜን ሳየው ትላንትና ትንሽ ህመም ቢጤ ጀምሮት ሰሞኑ እያመመው ስለሆነ ማሳገሻ እያስገባሁለት ነበረ፣ እየወጡ የነበርኩት ጠዋት ግን ሳየው በጣም ብሶበታል። አንድ አንዷለም በጣም ታሟል አለኝ። እስክንድርም እንደዛ አለኝ። ሳይተኛ ነው ያደረው። በጣም ከሚገባው በላይ ታሟል አሉ እ ለፖሊስ መምሪዎች ኃላፊዎች ነገርኳቸው። ያለበት ሁኔታ ሰውት በጣም ታሟል። ከዛ በቃ አጃቢ ፖሊስ መድበው በፖሊስ መኪና ወደ ምሳስ ክላፍ ሶስት ለከተማ የሚገኝ ዜሮ ስምንት እና ዜሮ ዘጠኝ ወረዳ ጤና ጣቢያ ወሰዱት። እዛ ስንደት ወደ ሶስት ሰዓት ተኩል አካባቢ ሆን ነበረ። የሚያስፈልገው ነገር ካደረጉ በኋላ አካባቢ ውስጥ ከባዶ ሆነባቸው የቅም ኛ ቅሞች ነው ስለዚህ ወደ ሪፈር ብለው ወደ ዘውዲቱ ሆስፒታል ጻፉ። ወደ ዘውዲቱ እንዳዩት መርፌ የተወጋዛው እንደ ማስታገሻ የተሰጠው ያለበት ሁኔታ በጣም ከባድ ስለነበረ ከዛ በኋላ መግባት አልቻልኩኝም ረዥም ሰዓት ድረስ። ፋይናሊ ዶክተሩም ጠራን ቤተሰብ ሰብ እየገባው እና ዶክተሩም አተምር ግን እያወሩ ነው። ዶክተሩ ምንድ ነው የሚለው፣ አሁን ያለበት ህመም ደረጃ የሚያስኬድ ካር የለም፣ ተኝተህ መታከም ያለብ ደረጃ ደርሷል። የእስር ቤቱ ሁኔታ እንዳወራችሁት ከሆነ እንደዚህ እንደዚህ ከሆነ የበሽታውን ትሪት መደረግ ያለበት ታኝታ ነው። አይ መተኛት አልችልም እዚህ፣ ምክንያቱም ጓደኞቼን ጥዬ አልተኛም አለ። መርፌ ተወቅቶና ማስታገሻ መድኒት መድኃኒት ተሰጥቶለት የሚያስፈልገው ነገር ተደርጎለት አሁን ከመሸ ወደ ጣቢያው ድጋሚ ተመልሰን መኪና ውስጥ መግባት አልቻሉ ነበር። የፖሊስ መኪና ውስጥ እኔና ሁለት ፖሊሶች ነን ተሸከመን ያስገባ ነው። እስረኞቹ በፖሊስ ቁጥጥር ስር ሲውሉ በእለቱ በነበረው ዝግጅት ላይ ተሰቅሎ የነበረው አረንጓዴ፣ ቢጫ፣ ቀይ ባንዲራ በማን እንደተሰቀለ እንዲናገሩ በምርመራ ወቅት መጠየቃቸውንና በጉዳዮቹ ላይ የሚወስነው የአስቸኳይ ጊዜ አዋጁ የእዝ ማዕከል ወይም ኮማንድ ፖስት ነው መባሉን መዘገባችን ይታወሳል። በዛሬው ዕለትም ታስረውበታል ወደ ተባለው ንፋስ ስልክ ላፍቶ ክፍለ ከተማ የማህበረሰብ ፖሊስ መምሪያ ስልክ ደውዬ ነበር። ስልኩን ያነሱት ሰው ወደ አዲስ አበባ ፖሊስ ኮሚሽን ደውዬ መረጃ እንድጠይቅ ነግረውኛል። አዲስ አበባ ፖሊስ ኮሚሽንም እንዲሁ ደውዬ ነበር። ስልኩን ግን ደጋግሞ ቢጠራም የሚያነሳው ሊያገኝ አልቻልኩም። በተጨማሪም ከፌዴራል መንግስትና ከኮማንድ ፖስቱ ባለስልጣናት መረጃን ለማግኘት ሙከራ አድርጌ ነበር። የእጅ ስልኮቻቸው ስለማይነሱ ሊሳካልን አልቻለም። ምላሽ እንዲሰጡን ጥረታችንን እንቀጥላለን። በሌላ በኩል የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የኢትዮጵያ ባለስልጣናት እስረኞቹን እንዲለቁ መጠየቁን፣ እንዲሁም የአለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከእስር የተለቀቁ ሰዎችን በአጭር ጊዜ ውስጥ መልሰው እንዲታሰሩ ማድረግ በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ ለመሆኑ ማሳያ ነው ማለቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።